ያለንበት ዘመን የመጨረሻ ዘመን እንደሆነ ይታወቃል። በትንቢት ላይ የተገለጹት ምልክቶች ሁሉ ተፈጽመዋል። በተለይ ዓለም ላይ ይሆናል የተባለው በሙሉ ተፈጽመዋል። ያልተፈጸሙ ብዙ ትንቢቶች የሉም። ነገር ግን በቤተ ክርስቲያንና በክርስቲያኑ ማኅበረሰብ ዘንድ መገለጽ ያለበት የመንፈስ ቅዱስ ኃይል ግን እስከ ዛሬ ድረስ አልተገለጸም። እንደውም በጣም በጉስቁልናና በአምልኮ መልክ ብቻ ተይዘን የእግዚአብሔር ኃይል በመካድ የምንመላለስ ክርስቲያኖች ሆነናል። ወንድሞቼና እህቶቼ ዛሬ ለመንፈስ ቅዱስ ለኋለኛው ዝናብ ሙላት ልንጸልይ ያስፈልጋል። ምክንያቱም ከፊታችን ያለውን የመከራ ጊዜ በምንም አይነት ሁኔታ በመንፈስ ቅዱስ ካልታተምንና የእግዚአብሔርን ማኅተብ ካልወሰድን በስተቀር ልናልፈው ጨርሶ አንችልም። ስለዚህ ይህንን ከዚህ በታች አብረን እንድንጸልይ በመንፈስ ቅዱስ እርዳታ ያዘጋጀሁትን ጸሎት በኃይልና በትጋት ባለማቋረጥን የመንፈስ ቅዱስን ኃይል እስከምንቀበል ድረስ ልንጸልየው ይገባል። እኔ ይህንን ጸሎት ለመጸለይ በውስጤ መንፈስ ቅዱስ ስላሳሰበኝ መጸለይ ጀምሬአለሁ። ነገር ግን እኔ ብቻ ሳይሆን ወንድሞቼና እህቶቼ፣ በጌታ ኢየሱስ ክርስቶስ ወዳጆቼ ሁሉ አንድ ላይ ነንጸልየው የሚገባን እንደ ፍቃዱና እንደ ቃሉ የሆነ ጸሎት በመሆኑ ይህንን የጸሎት ሐሳብ በምታዩት ሁኔታ አዘጋጅቼ ለማቃቸው ሁሉ ለማዳረስ እነሆ ይዤላችሁ ቀርቤአለሁ። ስለዚህ በትጋትና በኃይል የመንፈስ ቅዱስን ሙላት እስከምንቀበል ድረስ ያለማቋረጥ መጸለይ እንድንችል እግዚአብሔር እያንዳንዳችንን ይርዳል። ጸሎት እንደ ቃሉና እንደ ፍቃዱ የመንፈስ ቅዱስን ተስፋ ለመቀበል በእግዚአብሔር አብ ስም በልጁ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ስም አሜን። ያለህና የምትኖር ሆይ፣ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ፣ የአባቶቼ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ሆይ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስላያስ ስለ ነገሥክም እናመሰግንሃለን። በሰማይ የምትኖር ሆይ ዐይኖቼን ወደ አንተ አነሳለሁ። መንፈስ ቅዱስ ሆይ አንተ ኀያል መለኮት ነህ፣ ሁሉም በአንተ ተፈጥሮአል። በፍጥረት መጀመሪያ ላይ በውኃ ላይ ትሰፍ ነበር። ሰብአውያንንም ወደ ሕይወት ለማምጣት ከአብና ከወልድ ጋር መከርክ። ኢየሱስ ሰው ሆኖ እንዲመጣ በድንግሏ ማርያም ላይ ጸለልክ። በክርስቶስ አገልግሎት አብረህ ነበርክ። ወደ ሰማይ ካረገ በኋላ ብትወዱኝ ትእዛዜን ጠብቁ እኔም አብን ለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ባለው ተስፋ መሠረት ከአብና ከወልድ ተልከህ በመካከላችን የምትገኝ ወላጆች እንደሌላቸው ልጆች እንዳልተወን ባንተ መገኘት ታወቀ። እርግጥ ነው፣ አንተ ዓለም የማያይህና የማያውቅህ ስለ ሆንክ ሊቀበልህ የማይችል የእውነት መንፈስ ነህ። ነገር ግን በእኛ ዘንድ ስለምትኖር በውስጣችንም ስለምትሆን እኛ ልናውቅ ይገባ ነበር። መንፈስ ቅዱስ ሆይ ይቅር በለን። በእኛ በክርስቲያኖች መካከል እንኳን አልታየህም። መንፈስ ቅዱስ ሆይ ምንም እንኳን አንተ እኔን ለመርዳትና ለማጽናናት ብትላክም ድምፅህን ባለመሰማት አሳዝኜ ከእኔ አርቄሃለሁ። አንተን ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔር መንፈስ አሳዘንኩኝ። አንተ የርስቴ መያዣ ነህ፣ ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ إنديت أنتن أساساً بزي بزيت يتنسى منفسي, منفسي آبيتو منفس أتس هاتت علي كدوس كني منفساوي لي ስለ ሥጋ ማሰብ ሞት ነውና፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔርም ሕግ አይገዛምና መገዛትም ተስኖታልና። አምላኬ ሆይ ስለ መንፈስ ማሰብ እንድችል እርዳይ። ይህን ሥጋውነቴን ከኔ አስወግደው። ተናገረኝ፣ መንፈስህ ይግባብኝ በግሬም አቁማቁ የምትናገረኝንም ልስማ በትእዛዝህም ልሂድ። ፍርድህን ጠብቅና አደርግ ዘንድ አዲስ ልብ ስጠኝ። በውስጤም አዲሱን መንፈስ አስገባልኝ። ከሥጋዬም ውስጥ የድንጋዩን ልብ አውጣልኝ። የሥጋንም ልብ ስጠኝ። ያንተም ሕዝብ አርገኝ።

عبيه منفاس يتواب النا يماستوا على منفاس يمكر النا يحيل منفاس يوكل النا جذابير النا منفراط منفاس بلايليل يس فرب ينن منفاس بلايليل أفسس اللي مدرب داو فريم مارشاس كي هو فريم مارشاس دور ثبلو سكيد رادرس يهوه لسه العالم يمتنور ስምህ ቅዱስ የሆነ ከፍ ያልክ ልዑል ሆይ እንዲህ ብለሃልና፣ የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ የተቀጠቀጠውንም ልብ ሕያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ ቀመጣለሁ ያልከውን ተስፋ በእኔ ፈጽም። የጌታ የእግዚአብሔር መንፈስ በእኔ ላይ ነው ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ቀብቶኛልና ልባቸው ለተሰበረ ጠግን ዘንድ ለተማረኩትም ነፃነትን ለታሰሩትም መፈታትን እነግር ዘንድ ልኮኛል አሜን ይህንን ተልኮ በእኔ ፈጽመው በተጠማ ላይ ውሃን بدرك مريت لاي أفسالو من فسين بزره لاي بركتين بل لاي من بلجو تشلاي أفسالو بالكوك الكيدان مسرت من فسهن ببيتين نا بلجو أفسس في تين كل نرسو كان هودي من بإسرائيل بيت لاي أفسس شالونا بالكوت أسبا مسرت من أفسس ከዚህ በኋላ እንዲህ ይሆናል። መንፈሴን በሥጋ ለባሽ ሁሉ ላይ ያፈሳለሁ። ወንዶችና ሴቶች ልጆችም ትንቢት ይናገራሉ፣ ሽማግሌዎችም ሕልም ያልማሉ፣ ጎበዛዝቶችም ራይ ያሉ ያልከው የተስፋ ቃል ኪዳን ይፈጸምጸም። ጌታ ሆይ የነዌን ልጅ ኢያሱን የጥበብ መንፈስ የሞላ እኔንም በመንፈስህ ሙላይ። أنت منفس لهم بمنفس نبأ بمن أونات لسجدد عالم يميأ عالم يميأ لك أبلو يميشل يا أونات منفس بني وست يهون أنيم نيم لك أبلو يكزابير منفس بني زندهون كسقاوين نت تراككي بمنفس لهون يا كريستوس وقن اندهار ودفتران الثانيه التي تجد انها تجد انها تجد كمب تجد انها تجد يموتون تجد انها تجد ستو መንፈስ ሆይ ድካሜን አግዝ። በማይነገር መቃተት ማልድል። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትኜ አውቅ። በልቤ መታደስ ልለወጥ እንጂ ይህንን ዓለም አልመስል። የእግዚአብሔር ቤተ መቅደስ ነኝና የእግዚአብሔር መንፈስ በእኔ ይኖርብኝ። ድዌዎችን ፈውስ፣ ሙታንን አስነስ፣ ለምጻምን አንጻ፣ አጋንንትን አውጣ፣ በከንቱ የተቀበልከውን በከንቱ ስጥ ብለህ በኔ ሕይወት ላይ እዘዝ። ኖኅ በእግዚአብሔር ፊት ሞገስ እንዳገኘ እኔም በፊትህ ሞገስ ላገኝ። አብርሃም የእግዚአብሔር ወዳጅ እንደሆነ እኔም ያንተ ወዳጅ ልሁን። يسحاق ان بمصمانات يعقوب بكرات يوسف بجبس موسى ببترو بفرعون فيت بهزبو كله فيت يا كبر كاملاك انين اكبر ياسو صحاين انديا ام يا درك الياس اندنيا سو خونو سماين سات كسماي يورد يا በመጨረሻ ዘመን ምድርን በእርግማን እንዳትመታ የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች ለመመለስ እንደ ኤልያስ ላክኝ። የኤልያስን መንፈስ እጥፍ አርገህ አውርድልኝ። ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ በነቢዩ ኤልሳዕ ድንቅ የሠራ ድንቅ ሥራብ በዳንኤልም ምስጢርን የገለጽ የአንበሶችን አፍ እየዘጋህ በእኔም ምስጢርህን ግለጽብት። لحنانيا لميسيائيل <سيائل> لأزاريا يأسات حيل يتفا حملك بني من ديه أدرك أدر. داويت بسانا دب من قولي عدم أردل عند بني من ديه أدرك أدر. لسلمون بدم كبر يتقلس تبابن بمولاتي يستخو بني من كبرهن قلس النان يسيحون لجوج አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዝንቦላችኋልና በርሱ ደስ ይበላችሁ፣ ለእርሱም እልል ልበሉ። አቤቱ በዚህ ቃል መሠረት ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዝምብን። ትንቢት እንናገር ሕልምም እናልም ራይም እንመልከት። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣን ሰጣቸው። በሰጠኸኝ የልጅነት ሥልጣን በኃይል እንድገለጽ አድርገኝ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኀይልም ትቀበላላችሁ፣ በኢየሩሳሌምም፣ በይሁዳም ሁሉ በሳማርያም፣ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ያልከውን ተስፋ ለደቀ መዛሙርቱ የፈጸም ጌታ፣ እኔም ኀይልም እንድቀበል ምስክርህም እንድሆን መንፈስ ቅዱስህን አውርድ ጌታ። ብርሃን ይሁን ያልከ አምላክ በእኔ መንፈስ ላይ ብርሃን ይሁን በልበል ያንተ ብርሃን ነፍሴንና ስጋዬን ያብራ። كندا موسي بفتي لاي يان تبرهان بعد ما كل كل بس كله فيت برتو يتاي إن يام كل أجن بمجاري بماي كدن فيت يجي تان كبر إن دم استعوت يا بلش اللجن كم هون جيتا إن دم يدرج يعني الملك إن ما سلزن ككبر وده كبر لو በማይቀርበው ብርሃን ውስጥ የምትኖር ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ በዚህ በመጨረሻ ዘመን ምድር ከክብርህ የተነሳ እንድታበራ ሁለንተናዬን በብርሃን ሙላ፣ ለዓለም ብርሃን አድርገኝ። የብርሃን ኃይል፣ የብርሃን እውነት በእኔ ይገለጽብኝ ዘንድ ሁለንተናዬን ለአንተ አስረክባለሁ። ጽድቅህን እንደ ብርሃን፣ ፍርድህን እንደ ቀትር አውጣልኝ። ሕግህ ለእግሬ መብራት፣ ለመንገዴ ብርሃን ይሁንልኝ። አንተን እንዳልበድል ቃልህን በልቤ ይሰውር በዚህ በመጨረሻ ዘመን በልዑል መጠጊያ ልኖር፣ ሁሉን በሚችል አምላክ ጥራ ውስጥ ልደር። እግዚአብሔር አንተ መታመኛዬ ሆንልኝ እልሃለሁ። አምላኬና መሸሸጊያዬ በአንተ እታመናለሁ። አንተ ከአዳኝ ወጥመድ ከሚያስደነግጥ ነገር ታድነኛለህ። በላቦች ትጋርደኛል። በክንፎች በታች ትታመናለሁ። እውነት እንደ ጋሻ ይከበኛል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀጥር ጋኔል አልፈራ። በአጠገቤ ሺህ በቀኜ አስር ሺህ ይወድቃሉ። ወደ እኔ ግን ባይኖቼ ብቻ እመለከታለሁ፣ የኃጣንም ብድራት ታያለሁ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግኩ። ክፉ ነገር ወደ እኔ አይቀርብ፣ መቅሰፍትም ወደ ቤቴ አይገባም። በመንገዴ ሁሉ ይጠብቁኝ ዘንድ መላእክቱን ስለ እኔ ታዛለህ። እግሬ በድንጋይ እንዳይሰራከል በእጆቻቸው ያነሱልኛል። በተኩላና በእባብ ላይ ጫማለሁ፣ አንበሳና ዘንዶን እረገጣለሁ። በአንተ ተማምኛለሁና ታስጥለኛለህ፣ ስምህን አውቅያለሁና ትጋርደኛለህ። እጠረሃለሁ፣ ትሰማኛለህ። በመከራ ጊዜ ከኔ ጋር ትሆናለህ፣ ታድነኛለህ፣ ታከብረኛለህ፣ ረጅምም እድሜ ታጠግበኛለህ፣ ማዳንህንም ታሳየኛለህ። አሜን። በዚህ ቀን አቤቱ ተቆጥተኸኝ ነበርና ቁጣህን ከኔ መልሰሃልና አጽናንተኸኛልና አመሰግንሃለሁ። እነሆ አምላክ መድኃኒቴ ነው። ጌታ እግዚአብሔር ኃይሌና ዝማሬ ነውና መድኃኒትም ሆኖኛልና በእርሱ ታምኜ አልፈራም እላለሁ። ውሃንም ከመድኃኒቴ ምንጭ በደስታ ጠጣለሁ። በዚህ ቀን እንዲህ ይባላል። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ሥራውን አስታውቁ። ስሙ ከፍ ያለ እንደሆነ ተናገሩ። ታላቅ ሥራ ሠርቶአልና ለእግዚአብሔር ተቀኙ፣ ይህንንም በምድር ሁሉ አስታውቁ። አንቺ በጽዮን የምትኖሪ ሆይ የእስራኤል ቅዱስ በመካከልሽ ከፍ ከፍ ብሎአልና ደስ ይበልሽ እልል በይ። የእስራኤል ቅዱስ በመካከላችን ከፍ ከፍ ብሎአልና ደስ ይበለን። እልል እንበል፣ እልል እንበል። አሜን። ይህንን ጸሎቴን ወደ ዓለም መጥቶ ስለ እኛ በሞተውና በተነሳው ባንተም ቀኝ ባለው የዓለም ብርሃን በሆነው ከሙታንም በኩር የምድርም ነገሥታት ገዢ በሆነው በወደደን ከኀጢአታችንም በደሙ ባጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ባደረገን በጌታ በኢየሱስ ክርስቶስ ስም سلاسة محن سلام الناس كلن لعنت كذا العالم كذا العالم بذا العالم زوفا لا عيلتك كونا بذا منعت لشمك الكو هلون لفتر كو بركة النع كبر مسجعنام حايلم كذا العالم كذا العالم يهون آمين آمين, آمين Amém. Ah,